የሮማው ካቶሊክ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በተለያዩ ማህበረሰብና እንደዚሁም በዩናይትድ ስቴትስ በመተሳሰብ በመተዛዘን ዙሪያ ያጠነጠኑ ንግግሮችን አሰምተው ጉብኝታቸውን አጠናቀዋል። የቪኦኤው ሮበርት ራፋኤል አቡኑ ትናንት ማለዳ በፔንስልቬንያ ክፍለ ግዛት ዋና ከተማ ያከናወኗቸውን አጠናቅሯል። ትዝታ በላቸው ታቀርበዋለች። ርዕሰ ሊቃነ ጳጳሳት ፍራንሲስ በፊላደልፊያ ጉብኝታቸው ትላንት እሁድ ማለዳ ላይ ካረፉባቸው አቡኖች እጅግ ሞቅ ያለ ከፍተኛ አቀባበል ተደርጎላቸዋል። አባ ፍራንሲስክ ቀደም ብሎ በካቶሊክ ቀሳ ውስጥ የጾታ ጥቃት ከደረሰባቸው አምስት ሰዎች ጋር በግል ተገናኝተው መወያየታቸው ታውቋል። በተለይ የጾታ ጥቃት የደረሰባቸው ሰዎች ቫቲካን ይህን ለረጅም ዓመታት ቀሳ ውስጥ ያደረሱትን በደል ችላ ከማለት ሌላ በቂ እርምጃ አልወሰደችም በማለት ይከሳሉ። ሆኖም እሁድ ዕለት ጥቂቶቹን የጥቃቱ ሰለባዎች ካነጋገሩ በኋላ ርዕሰ ሊቃነ ጳጳሳት ፍራንሲስ ማንም ሕፃናትን በጾታ አጥቅቶ ቢገኝ እንደማይታለፍና ተጠያቂ እንደሚሆን ተናግረዋል። የሕፃናት በጾታ መጠቃት አምላክን ያሳዝነዋል። ይህ ጥቃት ምስጢር ሆኖ ሊቆይ አይገባም። ርዕሰ ሊቃነ ጳጳሳት ፍራንሲስ ከዛ በኋላ ወደ ዋናው የፊላደልፊያ እስር ቤት ሄዱ። እዚያም እስረኞቹ በእጃቸው ጠርበው የሰሩት የእንጨት ወንበር ላይ ተቀመጡ። ርዕሰ ሊቃነ ጳጳሳቱ ከአሁን ቀደምም ደግመው ደጋግመው የሞት ፍርድን እንደሚቃወሙ ተናግረዋል። በአሁኑ የዩናይትድ ስቴትስ ጉብኝታቸውም ይህንኑ አቋማቸውን በማጠናከር ምሕረት የማይገባው ሰብዓዊ ፍጡር የለም ሲሉ ለእስረኞቹ ንግግር አድርገዋል። ያ ኬ ውና ሶሲዳድ ውና ፋሚሊያ ኬ ኖ ሳቤ ሱፍሪር ሎስ ዶሎሬስ ደ ሱስ ኢሆስ ማንኛውም የልጆችን ሥቃይ የማይጋራ ወይም በጥሞና የማይከታተል ኅብረተሰብ፣ ቤተሰብ ወይም ይህ ሥቃይ የሚጠበቅ ነው ብሎ የሚገምት ኅብረተሰብ የተወገዘ ነው። ወጥመድ ውስጥ የገባና ቀድሞውኑ ሥቃይ የፈጠረበት ሁኔታ ሰለባ ሆኖ የሚኖር ነው። እዚህ ፊታችሁ የቆምኩት እንደ ሃይማኖት አባት ከሁሉም በላይ ደግሞ እንደ ወንድም ስቃያችሁን ልጋራና የራሴ መሆኑ ላሳያችሁ ነው። በኋላም ፓፓው በትንሿ ተሽከርካሪያቸው ሆነው በብዙ ሺዎች በሚገመቱ አድናቂዎች ታጅበው በመሃል ፊላደልፊያ ከተማ የመጨረሻውን የጸሎት ሥነ ሥርዓት ወደሚያደርሱበት ስፍራ መሩ። እጅግ ሰፊ በሆነ አደባባይ ላይ በተደረገው የጸሎት ሥነ ሥርዓት ለታዳሚው ሕዝብ ሲናገሩ ፍቅር የበለጠ ሊገለጽ የሚችለው በተለይም በቤት ውስጥ በሚስተዋል መልእክት ነው ብለዋል። እነዚህ እናቶች፣ አያቶች፣ አባቶች፣ ወንድሞችና እህቶች በየዕለቱ እቤት ውስጥ የሚያስተላልፉት የፍቅር መልእክቶች ናቸው ጥቃቅን የሐዘኔታ የፍቅርና የርኅራሄ ምልክቶች ናቸው የሰውን ልጅ ማንነት የሚያንጹት። በኋላም ትላንት ምሽት ላይ የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ርዕሰ ሊቃነ ጳጳሳት ፍራንሲስ ወደ ቫቲካን ሲመለሱ ከከፍተኛ የልዑካን ቡድን ጋር ሸኝተዋቸዋል።